የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ1922 ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚያስተላልፈውን ዝግጅት አሁን ጀመራል። ከተማውን አሁን አንድ መከላከያ የሚመራ ኮማንድ ፖስት አቋቁመን የኖርማላይዜሽኑን ስራ ሰርተን ህዝቡ ጋር የቀጣይ አካባቢውን የሚመራ ኃይልን ኮነክት አድርገን እስከምናመቻች ድረስ አሁን ኮማንድ ፖስቱን አካባቢን የመራ ያለ አቶ አለማየሁ በአውዲ ዓለምን የሰማችሁት የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል አረቡ፣ ሚያዝያ 26 2014 ዓም ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማቾቻችን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ከልዩ ልዩ ሰዎች ዙሪያ ያተኮሩ በርከት ያሉ ዘግባዎችና ቅንብሮችም ይዘናል። በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአፍሪካ ሕብረትና ዩናይትድ ስቴትስ የአልሸባብ ተዋጊዎች ሶማሊያ በሚገኘው የአፍሪካ ሕብረት ጦር ሰፈር ላይ ጥቃት በማድረስ 173 ወታደሮች ገድልናል ብለው በትናንትናው እለት ያስታወቁትን ጥቃት አወገዙ። በመቋዲሻው የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ዩናይትድ ስቴትስ ለሶማሊያ መረጋጋት ሲል ከአፍሪካ ህብረትና የሶማሊያ ኃይሎች ጋር በአጋርነት እንደሚሰራ ገልጾ ጥቃቱን እንደሚያወግዝ አስታውቋል። ቀደም ሲል የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ መሃማት በጥቃቱ ለሞቱ ወታደሮች ቤተሰቦች ጥልቅ ሐዘናቸውን ገልጸዋል። ህብረቱ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን ያለውን ቁርጠኝነትም እንደሚቀጥልበት በድጋሚ አረጋግጠዋል። አልሸባብ በጥቃቱ ከ170 በላይ ወታደሮች መግደሉን ትናንት ማክሰኞ አስታውቋል። የቡሩንዲ መንግስት በህብረቱ ስር የተሰማሩ አስር ወታደሮች የሞቱበት መሆኑን አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በአፍሪካ የሚያደርጉትን ጉብኝት በመቀጠል በዛሬው ዕለት ለሁለት ቀናት ጉብኝት ናይጄሪያ ገብተዋል። በዚያም ከናይጄሪያ መሪዎች ጋር የሚነጋገሩ መሆኑ ተመልክቷል። ጉተሬዥ በናይጄሪያ ቆይታቸው እንደ ኤሮፓ አቆጣጠር በ2011 አቡጃ ውስጥ በእስላማዊ አማጽያን የቦምብ ጥቃት በደረሰበት የተባበሩት መንግስታት ህንፃ ውስጥ የተሰው ሰዎችን በስፍራው ተገኝተው ያስባሉ ተብሎ ተነግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ፕሬዚደንት ባይደን ከዩናይትድ ስቴትስ ጠቅላይ ፍርድ ቤት ሾልኮ ወጥቷል በተባለው ረቂቅ ሰነድ ላይ የተመለከተው የዳኞች አስተያየት እንደ ኤሮፓ አቆጣጠር ከ1973 ጀምሮ ስራ ላይ የነበረውን ጽንስ የማቋረጥ መብትን የሚቀለብስ ነው ሲሉ ተቃወሙ። ምንም እንኳ በጠቅላይ ፍርድ ቤቱ የተሰጠው ውሳኔ ባይኖርም የዳኞቹን ውስጣዊ ክርክርና አቋም ይፋ አድርጓል የተባለውና ሾልኮ የወጣው ሰነድ በአገር አቀፍ ደረጃ ክርክር አስነስቷል። ፕሬዚደንት ባይደን ስለዚሁ ሲናገሩ ከ50 ዓመት በኋላ ወደ ኋላ ተመልሰን ሴት ልጅ የመምረጥ መብት የላትም ስትባል ይህ በትልቁ ያሳስበኛል ይህ ማለት የራስና የግል ጉዳይ የሆነውን የሚመለከት ነገር ሁሉ ጥያቄ ላይ እንዲወድቅ ያደርገዋል ብለዋል። እንደ አውሮፓ አቆጣጠር ከ1973 ጀምሮ ሮቪ ዌድ በሚል ስያሜ የሚጠራው ውሳኔ በመላው ዩናይትድ ስቴትስ የጽንስ ማቋረጥን የሚፈቅድ ሕግ ነው። ይህ ዩናይትድ ስቴትስ ውስጥ ባሉ ሁለቱ ፓርቲዎችና ደጋፊዎች ዘንድ ትልቅ ልዩነትን የፈጠረ ሲሆን ለረዥም ጊዜ ሲያከራክር የኖረ መሰረታዊ ልዩነት መሆኑም ተነግሯል። በመጪው የምክር ቤት አባላት ምርጫም መራጮችን ሊያነሳሳ ይችላል ተብሎ ተገምቷል። የውሳኔው አዝማሚያ ከተሰማ በኋላም በተለያዩ የዩናይትድ ስቴትስ ከተሞች ውስጥ የሚገኙ የጽንስ ማቋረጥ መብት ደጋፊዎች ትናንት ማክሰኞ ባደረጉት ሰልፍ ፍርድ ቤቱ ታሪካዊ ነው የተባለውን ሕግ እንዳይቀለብሰው ጠይቀዋል። የአውሮፓ ህብረት ኮሚሽነር ፕሬዚደንት ኦርሱላ ቮን ደር ሌየን በሚቀጥሉት ስድስት ወራት ከሩሲያ ወደ አውሮፓ የሚመጣውን የድፍድፍ ነዳጅ በስድስት ወር እንዲሁም የተጣራውን ነዳጅ ደግሞ በሚቀጥለው ዓመት መጨረሻ ጀምሮ ለማቆም የሚያስችለውን ማዕቀብ ጨምሮ በሩሲያ ላይ የሚጣለውን ዘርፈ ብዙ ማዕቀብ ይፋ አድርገዋል። ማዕቀቡ በሁሉም የአውሮፓ ህብረት አባል አገሮች መጽደቅ እንደሚኖርበት ተነግረዋል። ቫንደር ሌን ስለዚሁ ማዕቀብ ለአውሮፓ ህብረት ምክር ቤት ሲናገሩ እዚህ ጋ ግልጽ መሆን እፈልጋለሁ። አንዳንድ አገሮች በሩሲያ ነዳጅ ላይ ጥገኛ ስለሆኑ ቀላል ይሆናል ማለት አይደለም። ይሁን እንጂ ግን ይህን ነገር ማድረግ አለብን ብለዋል። እርምጃው የአውሮፓ አገሮች ከሩሲያ ይመጣ በነበረው ነዳጅ ሳቢያ በዓለም የነዳጅ ገበያ ላይ ሊፈጠር የሚችለውን ጉዳት ለመቀነስ ሌሎች አማራጮችን እንዲመለከቱ የሚረዳቸው ሲሆን፣ በሩሲያም ላይ ተጨማሪ ጫና ለመፍጠር ያስችላል ብለዋል። በአውሮፓ ህብረት የቀረበው ማዕቀብ ሰበር ባንክ የተባለውን ትልቁን የሩሲያ ባንክ ስዊፍት ከተባለው ዓለም አቀፍ የገንዘብ እና የመረጃ ልውውጥ ስርዓት ውጪ እንዲሆን እንዲሁም በቡቻ እልቂትና በማሪዮፖል የጦር ወንጀል በመፈጸም ተጠያቂ ናቸው የተባሉትን ከፍተኛ ማዕረግ ያላቸውን የጦር መኮንኖችን የሚጨምር መሆኑ ተመልክተዋል። ሰሜን ኮሪያ ዛሬ ረቡዕ የባለስቲክ ሚሳይል መሳሪያዎችን ለፍተሻ መተኮሷን ጃፓንና ደቡብ ኮሪያ አስታወቁ። ይህ ሙከራ በተከታታይ ከተካሄዱት የቅርብ ጊዜው ሲሆን የአጎራባች አገሮችንና የዩናይትድ ስቴትስን ውግዘት ማስከተሉ ተነግረዋል። የደቡብ ኮሪያ ጦር ሰሜን ኮሪያ የባለስቲክ ሚሳይል መሳሪያዎችን የሞከረችው ሱናን ከተባለው ፒዮንግያንግ አቅራቢያ ከሚገኝ ስፍራ መሆኑን አስታውቀዋል። በቻይና የቤጂንግ ባለስልጣናት የኮቪድ-19 ወረርሽኝን መስፋፋት ለመቀነስ በከተማ ውስጥ የሚገኙ በርካታ የባቡር ጣቢያዎችን መዝጋታቸውን አስታወቁ። ባለስልጣናቱ ዛሬ ረቡዕ እንደተናገሩት አርባ ከመቶ በላይ የሚሆኑት የባቡር ጣቢያዎች ዘግተዋል። ይህም በአገሪቱ አገልግሎት ከሚሰጡት ውስጥ አስር ከመቶውን ድርሻ የሚይዙ ሲሆን በመቶዎች የሚቆጠሩ የአውቶቡስ መስመሮችንም የሚጨምር መሆኑን አመልክተዋል። ቤጂንግ አስር የመለስተኛ ደረጃ ትምህርት ቤት ተማሪዎች በኮቪድ መጋለጣቸው ከተሰማ ወዲህ ወረርሽኙን ለመቆጣጠር ጥብቅ እርምጃዎችን መውሰድ መጀመሯ ተመልክቷል። እርምጃው መላው ከተማ እንዲዘጋ ሊያደርግ ይችል ይሆናል በሚል ስጋት መደብሮችና ግሮሰሪዎች ተጨናንቀው እንደነበር ተነግሯል። 21 ሚሊዮን ነዋሪዎች በሚኖሩባት ሻንጋይ ሁሉንም ሰው ለመመርመር በርካታ ተቋማት ተዘግተው እንደነበርም ተገልጿል። በመጨረሻም የሜጀር ጀነራል ገብረመድህን ፈቃዱ የቀብር ሥነ ሥርዓት ዛሬ በቅድስት ስላሴ ካቴድራል ተፈጸመ። ቆንጅታየዬ ዝርዝሩን ይዛለች በእስር ላይ ያሉ በጠያቂ ቤተሰቦቻቸው ፊት ተዝለፍልፈው ወድቀው ከደቂቃዎች በኋላ ህይወታቸው ያለፈው የቀድሞ የመከላከያ ሚኒስቴር የኮሚኒኬሽን ኤሌክትሮኒክስ ሳይበር መምሪያ ኃላፊ ሜጀር ጀነራል ገብረ መድህን ፍቃዱ የቀብር ስነ ስርዓት ዛሬ በቅድስት ስላሴ ካቴድራል ተፈጽሟል በከፍተኛ የሀገር ክደት ወንጀል ክስ ቀርቦባቸው በእስር ላይ ሆነው ጉዳያቸውን በፍርድ ቤት በመከታተል ላይ የነበሩት የሜጀር ጀነራል ገብረ መድን ህይወት ያለፈው ባለፈው ሰኞ ሚያዝያ 24 ቀን ሲሆን የፌዴራል ማረሚያ ቤት ኮሚሽን በፌስቡክ ገጹ ባወጣው መግለጫ ከረፋዱ ሶስት ሰዓት ተኩል አካባቢ በቤተሰብ ጥየቃ ሰዓት ባለቤታቸውና ልጃቸው አስጠርተዋቸው እያወሩ ሳሉ በድንገት በመውደቃቸው ወዲያውኑ ከቤተሰቦቻቸው ጋር ወደ ሕክምና ቦታ ቢወሰዱም ህይወታቸው አልፏል ሲል አስታውቋል። የቀብር ስነ ስርዓት አዘጋጅ ኮሚቴ አባል የሆኑት አቶ ሰሎሞን አብርሃ በቀብር ስነ ስርዓቱ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ አቡነ ማቲያስን ጨምሮ ሌሎች እንግዶች መገኘታቸውን ለአሜሪካ ድምፅ ገልጸዋል። ሜጀር ጀነራል ገብረ መድህን በተከሰሱበት የክስ መዝገብ አብረዋቸው የተከሰሱ ተከሳሾች አጃቢ ተመድቦላቸው መቅበር እንዲችሉ ፍርድ ቤቱን መጠየቃቸውን በትናንትናው ዕለት መዘገባችን የሚታወስ ሲሆን ፍርድ ቤቱ ጥያቄውን ውድቅ በማድረጉ ተከሳሾቹ በቀብሮ ስነ ስርዓት ላይ መገኘት እንዳልቻሉ አቶ ሶሎሞን ጨምረው ገልጸዋል። በሌላ በኩል በቀብሮ ስነ ስርዓት ላይ የተገኙ ወጣቶች ትግራይ ታሸንፋለች፣ ፈጽሞ አንንበረከክም የሚሉና ሌሎች መፈክሮች ያሰሙ እንደነበረ ለጥበቃ ከተሰማራው የፖሊስ ኃይል ጋር ወደ ግጭት እንዳልተገባ፣ ይሁንና የውጥረት መነሻ ሆኖ እንዳለፈ የቀብሩ አስተባባሪ አቶ ሰሎሞን አብርሃ መግለጻቸውን ዘገባውን ያጠናቅረው የትግርኛ ክፍል ባልደረባችን በትረ ስልጣን ዘግበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ዝግጅታችንን ነው። ረቡዕ ሚያዝያ 26 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ። የቴክኒክ አቀናባሪያችን ኤልያስ አስማረ፣ የቴክኒክ መሐንዲሱ ኦድሬስ ሪገስ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃጆችን አባየሁ ገበያው ናት። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ ናቸው። በቀጥታ ስርጭት የምስልና ድምፅ አቀናባሪው ቻርልስ መክነው፣ ዋና አዘጋጇ ጽዮን ግርማ ናት። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ወስዳችሁ በደቡብ ክልል የደራሼ ልዩ ወረዳ በጊዜያዊ ወታደራዊ እዝ እንተዳደር ተወስኖ በአገር መከላከያ የተመራ ሰራዊት አካባቢውን መረከቡንና መቆጣጠሩን በምክትል ርዕሰ መስተዳድር ማድረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምፅ ገልጠዋል። መንግስታዊ አወቃቀር በኃይል አፍርሶ የራሱን ህገወጥ ስርዓት ለመዘርጋት አቅዶ የወረዳውን አስተዳዳሪ ጨምሮ ሌሎች ባለሥልጣናትና የፌዴራል ፖሊስ እንዲሁም የክልሉ ኃይል አባላትን ገደለ የተባለው ቡድን አምስት መሪዎች በቁጥጥር ስር መዋላቸውን ነው የተናገሩት። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ነው ያነጋገራቸው፣ ዝርዝሩን ነው። በምክትሉ ርዕሰ መስተዳድር ማዕረግ የክልሉ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲ ሰሞኑን በድራሽ ልዩ ወረዳ በፌደራልና በደቡብ ክልል ልዩ ኃይል አባላት እንዲሁም በወረዳው ባለስልጣናት ላይ የተፈጸመው ግድያ ተከትለውም የተፈጠረውን ችግር ለመፍታት ልዩ ወረዳው በወታደራዊ እዝ እንዲመራ ተወስኗል ሲሉ ለቪኦኤ ተናግሯል። በተጨባጭ የመንግስት መዋቀውን ኮላፕስ የማድረግ ስራ ዋና ውቅዳቸው ስለነበር እዛ አካባቢ ያለ አካባቢ አስተዳደሩን አፍሶ ይህ ህገወጥ ቡድን ራሱን መንግስት አድርጎ ለመመስረት አቅደው ይሰራ ስለነበር ከዚህ ውስጥም ዋና ወረዳውን ኮች የሚያደርገው አስተዳዳሪም ስለገደሉ በጊዜያዊነት ቀጠናውን አሁን አንድ መከላከያ የሚመራ ኮማንድ ፖስት አቋቁመን የኖርማላይዜሽኑን ስራ ሰርተን ህዝቡ ጋር የቀጣይ አካባቢውን የሚመራ ኃይልን ኮኔክት አድርገን እስከምናመቻች ድረስ አሁን ኮማንድ ፖስቱን አካባቢን የመራ ያለ በወረዳም የዞን አደረጃጀትን በኃይል ይመሰረታለን ይላሉ በሚሉ ቡድኖች ከሚያዝያ አስራ ሰባት ሁለት ሺ አስራ አራት ዓመት አንስቶም ብዙ ከማለት ውጭ ቁጥራቸው በውል ያልተገለጡ ወታደሮችና ሲቪሎች መገደላቸው ተገልጧል። ከተገደሉ በኋላም ቡድኑና አስታጥቋቸዋል የሚሏቸው ግብረ አበሮቻቸው በመተባበር አስክሬናቸው እንዳይነሳ ደርግም ከቀናት በኋላ ማንሳት መቻላቸውና በቡድኑ ይፈለጋሉ ተብሎ የተደበቁ ባለስልጣናትን ማስመለጣቸውንም ተናግሯል። የተሰው የሚሊቴሪ እና የፖለቲካ አመራሮችን አስክረማ አውጥተን መልክ ይዟል። እሱ በአማጽ ለግድያ የሚፈልጉ ሰዎችንም ታድገን ወደ ቤተሰቦቻቸውና ሰኪር ወደሆኑ ቦታ አቀላቅለናል። በኮንሶ ዞን እና በደራሽ ልዩ ወረዳ አካባቢ ባለው ግጭት ሲቪሎች መገደላቸውና መፈናቀላቸውን እንዲሁም ከጂንካ ወደ አርባ ምንጭ ሲጓዙ የነበሩ ህንዳውያን መታገታቸውን እነሱን ለማስለቀቅም የተንቀሳቀሱ የፌዴራል ፖሊስ የደቡብ ክልል የጸጥታ ኃይሎችና የድራሽ ልዩ ወረዳ አስተዳዳሪ ጨምሮ ሌሎች ባለስልጣናት መገደላቸውን መዘገባችን ይታወሳል። አቶ አለማየሁ እስካሁን ዋና ዋና የቡድኑ መሪዎች መያዛቸውንም ገልጧል። በማስተባበርም በማቀናጀትም እዚህ ሂደት ውስጥ ባሉ ወደ አምስት የሚሆኑ ሰዎች ተይዘዋል። ቀሪውን ከዛሬ ጀምሮ እነዚህ ምቹ ነ መፍጠር ስራዎችን እየሰራ የቆየ ነው። ከዛሬ ጀምሮ በተደራጀ መንገድ ህዝቡ ራሱ ተሳትፎ ያጋለጠ እንዲሰጥ መሰን የሆነው ማህበረሰብ ደግሞ ወደ መደበኛ ስራው እንድመለስ ታጥቆ ደግሞ የገባው ሰው በሚነገረው ልክ ጥፋቱን አምኖ ለመንግስት እጁን እና የታጠቀውን ወንጀል የሰራበትን ጦር መሳሪያ ማይመልስ ከሆነ ተመጣጣኝ የሆነ እርምጃም ጭም የተወሰደ የሚቀጥልበት ሁኔታ ነው የሚኖረው ማለት። ስለዚህ በያዝናቸው ሰዎች የሚያበቃ ሳይሆን ማስተር ማይንዶች ተለይተዋል፣ የተያዘ የሚቀጥልበት ሁኔታ ነው የሚኖረው። አቶ አለማየሁ ወታደራዊ እዙ ጽንፈኛ ያሏቸውና በቡድን የግድያ ወንጀል ፈጽመው አካባቢውን ስርዓት አልባ አደረጉ የተባሉትን ከመያዝና አካባቢውን አረጋግቶ መንግስታውን መዋቅር እንደገና ከመዘርጋት በተጨማሪ የሚፈጽሟቸውን ተግባራት ዘርዝረዋል። እዚ ጥፋት ላይ የተሰማራው ሀይል በፍጹም ተቀባይነት በሌለው መንገድ የፈጸመው ስለሆነ የእጅ የበላይነት መረጋገጥ አለበት። አጠቃላይ አማጽያን የጸጥታ ተቋማችን ላይ እርምጃ ወስዶ የወሰዳቸው የመንግስት ጥጥቆች አሉ። በፍጥነት መመለስ አለበት የሚል አቋም ተይዞ እየተሰራ ነው። ሀገር አቋራጭ መንገዶች አሉ ብቻም አይደለም። የመንግስት ተቋማት ስራ እንዳይሰሩ ተደርጓል። አካባቢውን መልሶ የመንግስት ተቋማት ስራ እንዲጀምሩ የግል ሴክተሮች ለይቶ ግማሹን አቃጥሏል። ምግብ ቤቶች፣ አገልግሎት ሰጡ ተቋማት፣ ባንኮች፣ የመንግስት ፋይናንስ ተቋማት አገልግሎት እንዳይሰጥ አድርጓል። ይሄ ወደ መደበኛ ስራ እንድመለስ እና መልክ እያዘ እንዲሄድ በሂደት ውስጥ ደግሞ ቀጣይ ጤናማ ህዝቦች ጋር ውይይት እያደረግን የምንሄድበትን ሁኔታ መፍጠር ወሳኝ ስለሚ ይሆን እነዚህ ጉዳዮችን በተደራጀ መንገድ የጸጥታ ተቋሙ ራሱን ተልዕኮ ይፈጽማል። ሌሎች ስራዎችን ደግሞ መደበኛ የመንግስት ሰራተኛም ወደ ተቋም ተመልሶ መደበኛ ስራ መጀመር አለበት። አሰራር ተጠናክሮ መቀጠል አለበት የሚል አቅጣጫ አስቀምጠን ርብርብ የተደረገ ነው ያለው። የሀገር አቀራጭ መንገድም እንዲከፈት አድገናል። እንቅስቃሴ ከዛሬ ሰዓት በኋላ ጀምሮ መደበኛ እንቅስቃሴ እንጀመር አቅጣጫ አስቀምጠናል። በወሳኝ መንገድ ምንም ለድርጅቱ የማይቀርበው ሰዓት አልበኛ ሆኑ ታጥቆ የሚንቀሳቀሰውን ኃይል መልክ ማስያዝ አለብን ብለን ስራ ተጀምሯል። በአገር መከላከያ ሰራዊት የሚመራ እዝ ወረዳውን ከተቆጣጠረ በኋላ በወረዳው አንጻራዊ ሰላምና መረጋጋት ታይቷል። ባንክ ቤቶችና ማህበራዊ አገልግሎት ሰጪ ተቋማት ከፍቷል። ነገር ግን የመንግስት መስሪያ ቤቶች እንደተዘጉ ናቸው ሲሉ የወረዳው ነዋሪዎች ለአሜሪካ ድምፅ መናገራቸውን ትናንት መዘገባችን ይታወሳል። በደራሽንሌ ወረዳ በተፈጠረ ግጭት ቁጥራቸው የበዙ የፌዴራል ፖሊስ፣ የደቡብ ክልል ልዩ ኃይሎችና በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን በተመለከተ የተለያዩ የአካባቢው ነዋሪዎች እና የአካባቢውን ባለሥልጣናትን ጠቅሰን መዘገባችን ይታወሳል። ቪኦኤ በክልሉ ያለውን የፀጥታ ችግርና ወቅታዊ ሁኔታ አስመልክቶ በምክትል የሰመስተዳደር ማዕረግ ከክልሉ የመልካም አስተዳደር ዘርፍ አስተባባሪና ከክልሉ ሰላምና ጸጥታ ቢሮ ኃላፊ ከአቶ አለማየሁ በአውዲ ጋር ያደረገው ቃለ ምልልስና ተጨማሪ መረጃዎችን አካተን በቅዳሜ ምሽት ይዘን እንመለሳለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳሙ። አድማጮች በተከታዩ ርዕስ ደግሞ ከኦሮሚያ ከደቡብ ወደ ኦሮሚያ ነው ወስዳችሁ። በኦሮሚያ የእርዳታ ድጋፍ በመመዝበር ወንጀል የተጠረጠሩ 54 ኃላፊዎች ክስ ተመሠረተባቸው። የኦሮሚያ ክልል የአደጋ ስጋት ሥራ አመራር ኮሚሽን ወይም በአሁኑ አዲስ አጠራር ቦሳ ጎናፋ ባለፉት ዓመታት በክልሉ በተለያዩ ቦታዎች ለተረጆች ሲሰጥ የነበረውን እርዳታ የመዘበሩ ባላቸው ባለሥልጣናት ላይ የህግ እርምጃ መውሰዱን ነው ያስታወቀው። የኦሮሚያ ክልላዊ መንግስት የድርጅቱ ምክትል ኃላፊ አቶ ገረሙ ኦልቃ በእስካሁን 54 ኃላፊዎች በቁጥጥር ስር ውለው በፍርድ ቤት ክስ እንደተከፈተባቸው ነው የተናገሩት። ለዝርዝሩ ገልሙ ዳዊት። የክልሉ የአደጋ ስጋት አመራር ምክትል ኮሚሽነር አቶ ገረሙ ኦሊቃ ከተለያዩ የኦሮሚያ ዞኖች ለምግብ እርዳታ የቀረቡ መመዝበራቸውን፣ በተለይ ደግሞ ድርቅ በተከሰተባቸው ቦታዎች ዘረፋው መባባሱን ተናግረዋል። ንጌ ወልቴ ኦሮ ከድርቅ ጋር ተያይዞ ጉዳት የደረሰባቸውን ወገኖች ለመድረስ ብዙ ርብርብ ሲደረግ እንደነበረ ይታወሳል። ያኔ ብዙ አካላት እኛን ሳያገኙ በቀጥታ ወደ ቦታው ነበር ድጋፍ ሲያጓጉዙ የነበሩት። ይህን አጋጣሚ በመጠቀም በዚህ መልክ የተሰበሰበውን ድጋፍ የመመዝበር ሁኔታ ነበረ። ህዝብና መንግስት ይህን ሁኔታ በቅርብ ሲከታተሉ ቆይተዋል። በዚህም በተለይ ድርቁ በበረታባቸው አካባቢዎች ማለትም በምስራቅ ባሌና ቦረና ለተረጂዎች የቀረበውን እርዳታ ለግል ጥቅም ለማዋል የሞከሩ ወደ 54 የሚሆኑ ሰዎች በቁጥጥር ስር ውለው ክስ ተመስርቶባቸዋል። ይህ እርምጃ በዚህ ብቻ የሚቆም አይደለም። ከወንጀሉ ጋር ንክኪ ያላቸውን ሰዎች የማደኑ ስራ አሁንም ይቀጥላል። ኃላፊዎቹ በቁጥጥር መዋላቸው ከተነገረው ዞኖች አንዱ የደቡብ ኦሮሚያው ቦረና ዞን አንዱ ነው። የሚተሾመ የዞኑ ኮሚኒኬሽንስ ቢሮ ኃላፊ ነች ወደ አምስት ወይም ስድስት ወረዳዎች ውስጥ ነው ክስተቱ መኖሩ የተረጋገጠው ለዚህም በወረዳ ደረጃ ከፍትህና አስተዳደር አካላት የተውጣጣ ኮሚቴ ተዋቅሮ በጉቺ ወረዳ በያቤሉ እና በዋጭሌ የምዝበራው ማጣራቱ ስራ በስፋት እየተካሄደ ነው ከተጠርጣሪዎች ውስጥም የአደጋ ስጋት ስራ አመራር ሰራተኞች፣ የአስተዳደር አካላትና ሌሎችም አሉበት። የቦርና ዞን ኮሚኒኬሽንስ ቢሮ ኃላፊዋ መመዝበሩ ስለተነገረው እርዳታ አሁንም ፖሊስ እያጣራ መሆኑን ገልጻ የክስ መዝገብም በቦርና ዞን ፍርድ ቤት መከፈቱን ተናግራለች። አቶ ገርሞ ሊቃ የኦሮሚያ የአደጋ ስራ አመራር ምክትል ኮሚሽነር በቁጥጥር ውለዋል ያሉት 54 ሰዎች ከቦርና ከምስራቅና ምዕራብ ሐረርጌ ዞኖች እንዲሁም ከአርሲና ምዕራብ አርሲ ዞኖች እንደሆኑ ጠቅሰዋል። ዋንትች ጉዳት ጉዳዩ የተመዘበረው ንብረት መብዛቱና ማነሱ አይደለም። ወንጀል ወንጀል ነው። ነገር ግን እስካሁን ባለን መረጃ በአንድ የእርዳታ ማከፋፈያ ጣቢያ እስከ 20ና 30 ኩንታል ምግብ መመዝበሩን ደርሰንበታል። በአጠቃላይ የተመዘበረውን የእርዳታ እህል መጠን እያጠናን ነው። ከጥናቱ በኋላ አሃዛዊ መጠኑን ለህዝብ ይፋ እናደርጋለን። አሁን ፖሊስና አቃቤ ህግ ወንጀሎቹን እያጣሩ ናቸው። በምርመራው በሚገኘው መረጃ መሰረት ብይን የሚሰጥ ይሆናል። እንደ አቶ ገረመው አሁንም በኦሮሚያ ክልል የተለያዩ ዞኖች ከ25 ሚሊዮን ሰዎች በላይ የምግብ እርዳታ ፈላጊዎች አሉ። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። አድማጮች ገልሞና አመሰግናለሁ። አድማጮች ቀደም ብዬ ባለስልጣኑን ሳስተዋውቅ ስማቸውን አጠራር በትክክል አልጠራሁኝም። ይገረሙ ሆሊቃ ናቸው። በትክክል አልነበርም የሚጠራው። የተከታዩ ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ነው የሚመልሰን። የዩናይት ስቴትስ ጠቅላይ ፍርድ ቤት ጽንስ ማቋረጥን በመላ ሀገሪቱ ህጋዊ ያደረገውን እንደ አውሮፓውያን የዘመን አቆጣጠር የ1973ቱን ታሪካዊ ውሳኔ ለመሰረዝ እንደሚፈልግ የሚጠቁመውን ረቂቅ አስተያየት ፕሬዝዳንት ጆ ባይደን አጥብቀው ነቅፈዋል። ጉዳዩ ለመጪው ህዳር ምርጫዎች መራጮች ተጠናክረው እንዲንቀሳቀሱ የሚያደርግ እንደሚሆን የአሜሪካ ድምፅ የዋይት ሀውስ ዋና ዘጋቢያችን ፓትሲ ዊዳ ክሷራ ባጠናቀረችው ሪፖርት ጠቅሳለች። ቆንጅታየን እንደሚከተለው አሰናድተዋለች። ጠቅላይ ፍርድ ቤቱ በጉዳዩ ላይ እስካሁን ያሳለፈው ውሳኔ የለም። ይሁን እንጂ ከወዲሁ ፕሬዚደንት ጆ ባይደን ጽንፍ የያዘ አቋም ሲሉ ነቅፈውታል። ከሐምሳ ዓመታት በኋላም አንዲት ሴት የፈለገችውን የመምረጥ መብት የላትም ብለን ውሳኔ ልናሳልፍ መሆኑ በጣም ያሳስበኛል። ይህ ከሆነ የግል ጉዳይ የሚመለከቱትን የሌሎችንም ውሳኔዎች ጉዳይ ጥያቄ ውስጥ ይከተዋል። በድብቅ ሾልኮ መጀመሪያ ላይ ፖለቲኮ ላይ የወጣው ረቂቁ የዳኞች አስተያየት እንደሚጠቁመው ጠቅላይ ፍርድ ቤቱ ላለፉት ሃምሳ ዓመታት ጽንስ ማቋረጥን ሕጋዊ መብት ያደረገውን ሮ ቪ ዌድ ተብሎ የሚጠራውን ውሳኔ በጥቂት ወራት ውስጥ ቀልብሶ ውሳኔውን ለክፍለ ሀገር ምክር ቤቶች ሊተወው ሳይሆን አይቀርም። በአሜሪካን ዩኒቨርሲቲ የስነ ተዋልዶ መብቶች ህግ ፕሮፌሰሯ ጄሲካ ዋተርስ ለቪኦኤ እንዲህ ሲሉ አስተያየታቸውን ሰጥተዋል። አንዲት ሴት በምትኖርበት ቦታ ጽንስ የማቋረጥ አገልግሎት ማግኘት መቻል አለመቻሏን የምትኖርበት ክፍለ ግዛት ይወስኗል ማለት ነው። ይሄ ውሳኔ ልክ ስራ ላይ ሲውል ጽንስ ማቋረጥን ወዲያውኑ ለማገድ ዝግጁ ሆነው የሚጠብቁ ሀያ ስድስት ወይም ሀያ ስምንት እስቴቶች እንዳሉ እንገምታለን። ዩናይትድ ስቴትስ በዓለም ላይ ጽንስ ማቋረጥን በሕግ ከፈቀዱ ወይም በወንጀል እንዳያስጠይቅ ካደረጉ 65 ሀገሮች መካከል አንዷ ናት። ሎራ ማየርስ ፕላንድ ፓረንትሁድ የተባለው ለሴቶች የሥነ ተዋልዶ ጤና አገልግሎት የሚሰጠው አትራፊ ያልሆነ ተቋም የዋሽንግተን ባልደረባ ናቸው፣ እንዲህ ይላሉ። ይበልጡን የሚጎዱት ድሃዎቹ ሴቶች ናቸው። ገንዘቡ ያላቸው ሴቶች አገልግሎቱን ወደሚያገኙበት ክፍለ ሀገር በአውሮፕላን ተሳፍሮ ይሄዳሉ። የዚህ ክፉ ውሳኔ ጣጣ የሚወድቀው ችግረኛ ሴቶች ትከሻ ላይ ነው። ወግ አጥባቂዎች ጽንስ ማቋረጥን በሕግ የፈቀደውን የጠቅላይ ፍርድ ቤቱን ውሳኔ እንዲሰረዝ ለማድረግ ለረጅም ጊዜ ሲፈልጉ እንደኖሩ ይታወቃል። ሆኖም የሪፐብሊካን ፓርቲው መሪዎች የጠቅላይ ፍርድ ቤት ዳኞቹን በጥብቅ ምሥጢርነት መያዝ ያለበት የውይይት ሂደት የያዘ ሰነድ ሾልኮ መውጣቱን እየነቀፉ ናቸው። የዩናይትድ ስቴትስ የመወሰኛው ምክር ቤት የሪፐብሊካኖች መሪው ሚች መኮነል እንዲህ ብለዋል። እዚያው ፍርድ ቤት ውስጥ የፍርድ ቤቱን ነጻነት የሚፈታተን አለ ማለት ነው። ሾልኮ የወጣው የጠቅላይ ፍርድ ቤቱን አዝማሚያ የሚያመለክተው ሰነድ ሁለቱንም ወገኖች አነቃቅቷል። በመጪው ህዳር በሚካሄደው ምርጫ የመራጮችን ተሳትፎ ያነቃቃል ተብሎ ይጠበቃል። ካሮላይን ስሚት ፅንስ የማቋረጥ መብትን ይቃወማሉ። ህገ መንግስቱ ውስጥ ያልተወለደ የሚሆን የተወለደ ህጻን መግደል የተፈቀደ ነው የሚል ፈጽሞ የለም። ሶፊያ ውልፍ ደግሞ ደጋፊ ናቸው። ፅንስ የማቋረጥ መብት ሮቪ ዌድ ከተቀለበሰ ብዙ ሴቶች የሚሞቱ ይመስለኛል። የህዝብ አስተያየት ግምገማዎች እንደሚጠቁሙት አብዛኞቹ አሜሪካውያን ጽንስ ማቋረጥ ህጋዊ መብት መሆኑን ይደግፋሉ። ተከታዩ የመጽሔር ርዕስ ደግሞ አድማጮች ሰሞንኛውን የፕሬስ ቀን አስመልክቶ የተጠናቀረ ነው። የአሜሪካ ድምፅ ዓመታዊውን የፕሬስ ነጻነት ቀን አስታኮ ካሰናዳቸው ተከታታይ ቅንብሮች አንዱን ነው። ቀጥለን የምናሰማችሁ የኤርትራን አያያዝ ይመለከታል። በስደት ጀርመን ሀገር የምትገኘውን ኤርትራዊቷን ጋዜጠኛ ይርጋለም ፍሳሐን ያነጋገረው የትግርኛ ክፍል ባልደረባችን አብርሃም ተስፋ ልዑል ያጠናቀረውን የዚህን ዘገባ ዝርዝር ስመኝሸቆየ እንደሚከትሎ ጋዜጠኛ ሆነች በምትሰሪበት ወቅት የነበረው ሁኔታ ምን ይመስላል? የገጠሙሽ አስቸጋሪ ሁኔታዎችስ ምን ነበሩ? ካብ ጊዜ ነጽነት ጀሚረ ኣብ ንጥፈታት ስነ ጽሑፍ አመሰግናለሁ። የሁለተኛ ደረጃ ተማሪ እያለሁ ነው ግጥም መጻፍ የጀመርኩት። እናም በ2001 ዓ ም የታገደ አንድ የግል ጋዜጣ ላይም ጽሁፎችን እልክ ነበር በኋላ ራዲዮ ባና ለተሰኘ ትምህርታዊ ሚዲያ መስራት ጀመርኩ። እንደ አውሮፓያን አቆጣጠር በ2009 ዓ ም የካቲት ወር ላይ ከሌሎች ጋዜጠኞች ጋር በኤርትራ እጅግ የከፋ ወደሚባለው ወታደራዊ እስር ቤት ተወሰድኩኝ። በሙያዬና በጽሁፎቼ ምክንያት በዛ ለስድስት ዓመታት ብቻዬን ተዘግቶብኝ ታሰሪያለሁ። ምንም አይነት ክስ አልቀረበብኝም። ይሄ በኤርትራ የተለመደ ነገር ነው። በደንቡ መሰረት ክስ እንዲቀርብ በመጠየቅ በራሱ በኤርትራ እንደ በደል ይቆጠራል። አሁን በሀገር ያለው የፕሬስ ነፃነት ሁኔታ ምን ይመስላል? ኣብዚ እዋን እዚ ኤርትራ ኣብታ ዝኸፍአት ናይ ሰንሱርን ናይ በአሁኑ ወቅት ኤርትራ በፕሬስ ነፃነትና ሀሳብን በነፃነት የመግለጽ መብት እጅግ የከፋ ሀገር ነው። ያ ብቻም አይደለም ሁሉም ከሚቀበለው አተያይ የተለየ ሀሳብ ካለህ ራሱ ኢላማ ትደረጋለህ። በዚህ መልኩ አፋኝ በመሆን በዓለም ሁሉ የታወቀ ሀገር ነው። በፕሬስ ነፃነት አመልካች ዝርዝር ውስጥም ከሰሜን ኮሪያ በታች የመጨረሻ ዝቅተኛ ደረጃ የያዘ ነው። አሁንስ በጋዜጠኝነት ስራ ላይ ነሽ? በትውልድ ሀገርሽ ሚዛናዊ ዘገባ እንዲኖሩ ምን ታደርጊያለሽ? ካብ ኤርትራ ዝኣመሰለት ሀገር መጺኻ በቲ ዝነበረካ ሞያ ንክትቀፅል ዘሎ እንደ ኤርትራ ካለ ሀገር ወጥቶ በጋዜጠኝነት ስራ የመቀጠል ዕድሉ በጣም አናሳ ነው። በርካታ አስቸጋሪ ሁኔታዎችም አሉ። ደህንነትና በህይወት መትረፍ ቅድሚያ የሚሰጠው ነገር ነው። በእርግጥ መጽሐፍ አላቆምኩም፣ ግን ጋዜጠኛ ሆኖ ለመስራት አስቸጋሪ ነው። ወደ ጀርመን ከመጣሁ ወዲህ በእስር ቤት ያጋጠሙኝን ነገሮች በተለያዩ ሚዲያዎች ላይ በዝርዝር ህጽፋቸው ቆይቻለሁ። የተለያዩ ዝርዝር ቃለመጠይቆችንም አድርጊያለሁ። የግጥም ስብስቦችን የያዘ መጽሐፍም አሳትምያለሁ። አሁን ደግሞ የእስር ቤት ቆይታዬን የሚያወሱ የተለያዩ መጣጥፎችን አሰባስቤ ጨርሻለሁ። በኤርትራ ለሚኖሩ ጋዜጠኞች ምን የምታስተላልፊው መልእክት አለ? ለኤርትራ መንግስትስ ምን ምክር አለች? ንኤርትራ ዝኣመሰላት ሃገር እዚ ምኽሪ ወይ ሓሳብ መሃብ። ለኤርትራ መንግስት ምንም ምክር የለኝም። ምክንያቱም ሆን ብሎ ድምፁን ያጠፋ ሰው በር ላይ አታንኳኳም። መልእክቴ የተሻለ ነፃነት ባላቸው ሀገራት ለሚገኙ መንግስታት ነው። በኤርትራ ሰዎች መታሰር ብቻ ሳይሆን በየእስር ቤቱ የስቃይ ቅጣት እየተፈጸመባቸው ነው። እነዚህን መንግስታት የምጠይቀው ጫና በማሳደር ዜጎች ድምፃቸው እንዲሰማ፣ ቅሬታቸውን እንዲያሰሙ እንዲያደርጉ ነው። አድማጮች ተከታዩም ዘገባ ከዚሁ የፕሬስ ነፃነት ጋር የተቆራኘ ነው። ታዲያ ወደ ዓለም አቀፍ ርዕስ ነው የሚወስድን። ሩሲያ በዩክሬን ላይ የከፈተችው ጦርነት ሐሰተኛ መረጃዎች የሚፋለሙበት ጭምር ውጊያ ሜዳ ከፍቷል ይለናል። ለመሆኑ ፕሮፖጋንዳ በሚዲያ ነፃነት ላይ ተጽዕኖ የሚያሳድረውስ በምን መልኩ ነው? ድንበር የለሹ የጋዜጠኞች ቡድን እንደ አውሮፓውያን የዘመን አቆጣጠር በ2022 በያዝነው ዓመት ማለት ነው። ያወጣው አዲሱ የፕሬስ ነጻነት አመላካች ሪፖርት ለዚህ ምላሽ አለው፣ ነው የሚለው። ሲርዋን ካጆ ነው ለአሜሪካ ድምፅ ያሰናዳው። ደረጀ ደስታ እንደሚከተለው ያቀርበዋል። ፕሮፓጋንዳ ተአማኒነት ያላቸውን ሚዲያዎች ማጣጣል፣ ድረ ገጾችን ማገድ፣ እስሮች የሩሲያ ወታደሮች ዩክሬንን መውረራቸውን ተከትሎ ሞስኮ በነፃው ፕሬስ ላይ የምታደርገው ጥቃት የበለጠ ተጠናክሯል። በዚህ ምክንያት የሩሲያ ሚዲያ ነጻነት ደረጃ ወርዶ እንደ አውሮፓውያን አቆጣጠር በ2022 ድንበር የለሽ የጋዜጠኞች ቡድን ባወጣው የዓለም ፕሬስ ነጻነት ጠቋሚ ዝርዝር በመጨረሻ ደረጃ ወደ ተቀመጡ ሀገሮች ተርታ አውርዷታል። አመታዊ የፕሬስ ነጻነት ጠቋሚ እጅግ በጣም የከፋ የሚዲያ ነጻነት ብሎ ባስቀመጠው ምድብ ዘንድሮ 28 ሀገራት በመግባታቸው ከፍተኛ ቁጥር ሆኖ ተመዝግበዋል። እነዚህ ሀገራት የተቀላቀሉት ቅድመ ምርመራ የምታስፋፋውን የክሬምሊንን ፕሮፓጋንዳ የምታስተጋባው ቻይናን የመሳሰሉ አገራት ነው። በቤይጂንግ ተጽዕኖ ሚዲያዎች ላይ ከበባ በማድረግና ጋዜጠኞችን በማሰር የዴሞክራሲ ተሟጋች የሆኑ የዜና ድረገጾች እንዲዘገቡ ባደረገችው ሆንግ ኮንግም የፕሬስ ነጻነት ወርዶ ከ180 አገራት 148ኛ ደረጃ ላይ እንድትቀመጥ አድርጓታል። በኢትዮጵያና ኒካራጓም እንዲሁ ባለስልጣናት በሚዲያ ላይ በሚያደርጉት አፈና ቅድመ ምርመራና የማገድ ተግባር ከነበሩበት ደረጃ በከፍተኛ ሁኔታ አሽቆልቁለዋል። የድንበር የለሹ የጋዜጠኞች ቡድን እንደሚለው ከሁሉ እጅግ አሳሳቢው የሚዲያዎች ጽንፈኝነትና የሀሰት መረጃዎች ስርጭት በማህበረሰቡ ላይ እያሳደረ ያለው ተጽዕኖ ነው። በዩናይትድ ስቴትስ የሚገኘው የድንበር የለሽ ጋዜጠኞች ቡድን ምክትል ዳይሬክተር የሆኑት ክሌይተን ዊመርስ ስለ ሁኔታው ሲያስረዱ እንዲህ ብለዋል። እንደ አውሮፓውያን የቀን አቆጣጠር በ2022 የሚዲያ ጽንፈኝነትና የተደበላለቀ መረጃ በማኅበረሰቡ ዘንድ ታይቶ የማይታወቅ ክፍፍልን እያባባሰ መሆኑ የማይካድ ሐቅ ነው። ስልጣን ለመጨበጥ የሚደረግ ሽኩቻም በሚዲያው ላይ ከፍተኛ ተጽዕኖ ያሳደረ ሲሆን በአንዳንድ ቦታዎች በአመታት ውስጥ የታዩ መሻሻሎችን ሙሉ ለሙሉ አውድሟቸዋል። ለምሳሌ በማይናማር የተደረገው መፈንቅለ መንግስት የሚዲያ መብቶችን ከአስር ዓመት ወደ ኋላ መልሷቸዋል። ጋዜጠኞች ታስረዋል። የሚዲያዎች ፈቃድ ተነጥቋል። በርካታ የዜና ማሰራጫ ተቋማት ተመልሰው ወደ ውጭ ሀገራት እንዲሰደዱ ተደርገዋል። በአፍጋኒስታንም የታሊባን የፕሬስ ነጻነትን ለማስቀጠል ቃል ገብቶ የነበረ ቢሆንም በተቃራኒው የጋዜጠኞችን መብት የሚገድቡ ህጎችን በማውጣት ሴት ጋዜጠኞች የአየር ላይ እንዳይወጡ አግደዋል። በመዝናኛ ዝግጅቶችና ማስታወቂያዎች ላይ ገደብ በመጣሉም የሚዲያ ተቋማት የገንዘብ ችግር ውስጥ እንዲገቡ አድርጓቸዋል። ኢትዮጵያ ውስጥም በትግራይ ክልል በተካሄደው ጦርነት የግንኙነት መስመሮች እንዲቋረጡና መረጃ ማግኘት እንዳይቻል በመደረጉ አገሪቱ ቀደም ሲል ከነበራት ደረጃ በ13 ነጥብ ዝቅ ብላ 114ኛ ደረጃ ላይ እንድትቀመጥ አድርጓታል። ከሶስት ዓመት በፊት በአገሪቱ በተደረጉ ለውጦች ከፍተኛ አድናቆትን አግኝታ ያለነበረችው አገር ይህ አሳዛኝ ውጤት ነው። ይህ አይነቱ ማሽቆልቆልና አምባገነኖች የሚጠቀሙባቸው ስልቶች እየተስፋፉ መሄዳቸውን የድንበር የለሹ ጋዜጠኞች ቡድን ምክትል ዳይሬክተር ያስረዳሉ። በአምባገነን መንግስታት መካከል የሚተላለፍ ነገር አለ። ባለስልጣናት እንደፈለጉ ጋዜጠኞችን እያሳደዱ እያስጨነቁ፣ እያሰሩ በየመንገዱ እየደበደቡና እየገደሉ ተጠያቂነት እንዳይኖር የሚያደርግ አሰራርን ስንፈቅድ፣ ተዘዋዋሪ ተጽዕኖ ይኖረዋል። አምባገነኑ ደግሞ ያንኑ ዳግም እንዲፈጽም የልብ ልብ ይሰጠዋል። ሌላው ያንን የሚመለከት አምባገነንም ተመሳሳይ ነገር እንዲፈጽም ያበረታተዋል። ዩናይትድ ስቴትስ እንደ ኤሮፓ አቆጣጠር በ2021 ከነበረችበት ደረጃ በተወሰነ ደረጃ መሻሻል ብታሳይም ጋዜጠኞችና የሚዲያ ተቋማት ግን የተለያዩ ክፍለ ግዛቶችን መንግስታትና ተቃውሞዎችን ጨምሮ ዘገባዎችን ለመስራት አሁንም እንቅፋቶች እንዳሉባቸው ይገልጻሉ። የብሔራዊ ፕሬስ ክለብ የጋዜጠኝነት ተቋም ባልደረባ የሆኑት ቤት ፍራንሲስኮ ስለ ጉዳዩ ሲያስረዱ ይሄ የሚሆንበት ምክንያት ወይ ለሕዝብ ክፍት የሆኑ ሰነዶችንና ስብሰባዎችን አስመልክቶ ያለውን ሕግ ግልጽ በሆነ መልኩ አለማክበር ነው ወይም ደግሞ በተሳሳተ መንገድ ትርጉም እየሰጧቸው ነው። አንድ ግለሰብ ጋዜጠኛ በአንድ ስነስርዓት ላይ መገኘት መቻል ወይም አለመቻሉን በተሳሳተ መንገድ እየተረጎመው ነው። የፕሬስ ነፃነትን ለመጠበቅ ዲሞክራሲ ትልቁን ሚና ይጫወታል። ሆኖም የሐሰተኛ መረጃና ፕሮፓጋንዳ እየጨመረ መሄድ በገለልተኛ ሁኔታ የሚሰሩ ዜናዎች ላይ አደገኛ የሆነ ተጽዕኖ እያሳደረ መሆኑን የድንበር የለሹ ጋዜጠኞች ቡድን ግኝት አመልክቷል። አድማጮች አሁን እዚህ ግድም እንዴት እንደምታገኙን እናስታውሳችሁ።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 ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የረቡ ምሽት ዝግጅታችን ነው። አሁን ሳምንታዊው ዲሞክራሲ በተግባር ከፕሬስ ነፃነት ጋር የተዘጋጀው የሚተ የሚያስገናኘ ዝግጅት ነው። እንደ አውሮፓውያን የዘመን አቆጣጠር በ2018 የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ነጻ ሚዲያን ወደ ነበረበት ለመመለስ ቃል ገቡ ይለናል። እንደ አውሮፓውያን የዘመን አቆጣጠር በ2020 ታዲያ ከሕወሓት ጋር በተገባው ጦርነት ወቅት ብዙዎች ጋዜጠኞችን ማስፈራራት፣ መታሰርና ከሀገር መባረር ተዘገበ። ሄንሪ ዊልከንስ ነው ከወልዲያ ያጠናቀረልን ኤደን ገረመው እንደሚከተለው ታቀርበዋለች። የፕሬስ ነጻነት እንዲጎለብት የሚታገለውና ዋና መቀመጫውን በፓሪስ ያደረገው ድንበር የለሽ የጋዜጠኞች ቡድን ዶክተር አብይ አህመድ ከአራት ዓመት በፊት ወደ ስልጣን በመጡበት ወቅት ኢትዮጵያን በዓመታዊ የሀገራት የፕሬስ ነጻነት አያያዝ ሰንጠረዥ አርባ ደረጃዎች ከፍ አደረጋት። አስርተ ዓመታት ላስቆጠረ በመንግስት ለሚፈጸም የሚዲያ አፈናና ጭቆና ይህ ከታላቅ ምርታ የሚቆጠር ነው። ይሁንና በመንግስትና በህወሀት ኃይሎች መካከል ጦርነቱ ከተጀመረበት ከጥቅምት 2013 ዓ ም ወዲህ ታዲያ የኢትዮጵያ የፕሬስ ነጻነት አያያዝ ደረጃ ዳግም ማሽቆልቆል ያዘ። የዘንድሮ የዓለም የፕሬስ ነጻነት ቀን ለማሰብ በተሰናዳው በዚህ ዘገባ የአሜሪካ ድምጽ ኢትዮጵያውያን ጋዜጠኞች ስራቸውን ለመስራት የሚያደርጓቸውንና የሚገጥሟቸውን ነገሮች ካሉ እንዲያስረዱን ጠይቋል። ለአሶሺየትድ ፕሬስ ሲሰራ የነበረው ኤልያስ መሰረት ለአሜሪካ ድምጽ በሰጠው አስተያየት የፕሬስ ነጻነት በኢትዮጵያ መስቀለኛ መንገድ ላይ ነው ያለው ይላል። ኦቨር ኦል አይ ከን ሴ ዛት ላክ ኦፍ ፕሮፌሽናሊዝም በአሁኑ ወቅት በኢትዮጵያ በአጠቃላይ ሙያ የሚጠይቀውን ክህሎት አሟልቶና መርሆችን ተከትሎ የመስራት ብቃት ማነስና ጽንፈኝነት የመገናኛ ብዙሃኑ አይነተኛ መገለጫዎች ሆነዋል ማለት እችላለሁ። ይህ ሁኔታ እንዲለወጥ መንግስት የመገናኛ ብዙሃን ባለሙያዎች ስራዎቻቸውን በነጻነት እንዲሰሩ የመፍቀድ ኃላፊነት ያለበት ይመስለኛል። ይህም ማለት ያለምንም ትንኮሳና ማስፈራራት ነው። አሰግድ ሙልጌታ የመንግስታዊው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባልደረባ ነው። ከቅርብ ዓመታት ወዲህ በአጠቃላይ የፕሬስ ነጻነት መሻሻል አሳይቷል ብሎ ያምናል። እንደ አውሮፓውያን የዘመን አቆጣጠር በ2018 ዓ ም ጠቅላይ ሚኒስትሩ እስር ላይ የነበሩ ጋዜጠኞችን ከእስር ለቀቁ። ይሁን እንጂ እንደ አውሮፓውያኑ የዘመን አቆጣጠር በ2021 ዓ ም ኢትዮጵያ ዋናዋ የጋዜጠኞች አሳሪ ሀገር ያደረጋትን አርባ ስድስት ጋዜጠኞች የታሰሩበትን የጠቀሱት ጋዜጠኞች ተዘግቦ የነበረው ያእምርታ ተቀልብሷል ባይ ናቸው። በመንግስት የሚደገፈው የኢትዮጵያ ሰብአዊ መብት ኮሚሽን ትላንት ማክሰኞ ባወጣው መግለጫ ባለፈው እሁድ የሲቪል ልብስ በለበሱ ሰዎች ተይዞ ከተወሰደ በኋላ የገባበት ያልታወቀውን ጋዜጠኛ ጎበዜ ሲሳይን አስመልክቶ መግለጫ አውጥቷል። አሚር አማን ኪያሮ እና ባልደረባው ቶማስ እንግዳ የተባሉ ሌሎች ሁለት ጋዜጠኞች በአውሮፓውያኑ የቀን አቆጣጠር ባለፈው ህዳር ወር ተይዘው በቅርቡ በመጋቢት ነው የተለቀቁት። ይሁንና በጦርነቱ ወቅት ተደንግጎ የነበረውንና የተከሰሱበትን የአስቸኳይ ጊዜ አዋጅ እና የጸረ ሽብር ህግን ተላልፈው መገኘታቸው በፍርድ ቤት ከተረጋገጠ ገና ሌላ ተጨማሪ የእስራት ጊዜ ሊጠብቃቸው ይችላል። እንደ አውሮፓውያኑ የዘመን አቆጣጠር በ2018 ዓ ም በፊት በነበረው የኢትዮጵያ መንግስት አስተዳደር ህዝባዊ ወያነ ሀርነት ትግራይ ህወሀት የሀገሪቱን የፖለቲካ አውድ በበላይነት ይመራ እንደነበረ ያስታወሰው የራዲዮ ጋዜጠኛው አሰግድ በበኩሉ አሁንም መሻሻል አለ ይላል። ማነቆች የበዙበት አሰራር፣ የበዛ ሳንሱሩና ጋዜጠኞች ላይ የሚፈጸም ድብደባ፣ ብዙ ብዙ ጫናዎች ነበሩ። አሁን የዩትዩብና የኢንተርኔት ሚዲያዎች መበራከትን እያየን ነው። ይህም መልካም ነገር ነው። ሲሳይ ሳህሉ የሪፖርተር ጋዜጣ ዋና አዘጋጅ ነው። የግሉ ፕሬስ በአብዛኛው የመንግስት ባለስልጣናትን ምላሽ ማግኘት አይቻለውም ይላል። የኔና የጓደኞቼ ልምድ በህዝብ መገናኛ ብዙሀን ከሚያገለግሉ ጋዜጠኞች ልምድ ፍጹም የተለየ ነው። እንደ አንድ የግል ጋዜጣ ሰራተኛ ለእኔ መረጃ ማግኘት በእጅጉ አዳጋች ነው። ለአንድ ቀላል ዘገባ አስር ባለስልጣን ጋር መደወል ሊኖርብኝ ይችላል። ሲሳይ አክሎም አስር ከመንግስት ባለስልጣናት ጋር ደውለህ ራሱ የመንግስት እንቅስቃሴዎችን ወይም መንግስት የሚወስዳቸውን እርምጃዎች አስመልክቶ ለምታቀርበው ጥያቄ መልስ መስጠት ላይፈቅዱ ይችላሉ ብሏል። ስልክ ደውለ ስጠይቃቸው የሚሰጡ ፍንጭ የለም። ደብዳቤ እንጽፋለን፣ መልስ የለም። በመጨረሻም ዘገባውን ለንባብ በምናበቃበት ወቅት ግን ከቢሯችን ይመጣሉ። አንዳንዴም ስልክ ደውለው የቃላት ጦርነት ይጀምራሉ። ይህም መረጃ ሰጥተውን ወይንም ሳይሰጡ ሊሆን ይችላል። ይህ በእንዲህ እንዳለ ለተነሱት ጥያቄዎች የኢትዮጵያ መንግስት ምላሽን ለማካተት የመንግስቱ ቃል አቀባይ ለጊዜው አልተገኙም። የዘንድሮው የዓለም ፕሬስ የሀገራት መለኪያ ሰንጠረዥ ኢትዮጵያን ባለፈው አመት ከነበረችበት አስራ ሶስት ደረጃዎች ዝቅ አድርጎ አንድ መቶ አስራ አራተኛ ደረጃ ላይ አስቀምጧታል። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ሳምንታዊው ሴቶችና ቤተሰብ ነው። በሰሜን ኢትዮጵያ የተካሄደው ጦርነት በአማራ ክልል ሀምሳ በመቶ የሚሆነውን የጤና አገልግሎት ማስተጓጎሉን ተገልጿል ይለናል ይህም በተለይ በእናቶችና ህጻናት ጤና አጠባበቅ አሰጣጥ አገልግሎት ላይ ከፍተኛ እክል መፍጠሩን ወይም ተጽዕኖ ማሳደሩን የጤና ጥበቃ ሚኒስቴር መግለጹን ዛሬ በባህር ዳር ከተማ በአማራ ክልል ከሁሉም የጤና ተቋማት የተውጣጡ ባለሙያዎች የተገኙበት ጤናችን ለህልውናችን በሚል ርዕስ ውይይት እየተካሄደ እንደሚገኝ ጨምራ፣ አስቴር ምስጋና ናት እንዲህ ለምሽቶ ያሰናዳችልን። ወይዘሮ ፋንታ ታፈረ በዋግ ኽምራ ዞን የሰቆጣ ከተማ ነዋሪ ናቸው። የህወሓት ታጣቂዎች ከተማውን ይዘው በነበሩበት ወቅት ለመውለድ ወደ ጤና ተቋም ቢያመሩም አገልግሎት አላገኙ እናም በሰላም ቢገላገሉም የህፃኑ ህይወት ሊተርፍ አልቻለም። እርሳቸውም ለፊስቱላ መጋለጣቸውን ይናገራሉ። ፊስቱላ ያዳረገኛው ጦርነቱ። በጦርነቱ ምክንያት ባለሙያዎችም አልነበሩ። አንድ ልጅ ብቻ ነው የነበረው። መሳሪያውም መብራትም አልነበረም እና በዛ ነው በሰሜን ኢትዮጵያ የተካሄደው ጦርነት በተለይ በአማራ ክልል ሀምሳ በመቶ የሚሆነውን የጤና አገልግሎት አስተጓጉሏል ይላሉ ዶክተር መሰረት ዘላለም፣ በጤና ጥበቃ ሚኒስቴር የእናቶችና ህጻናት ዳይሬክቶሬት ዳይሬክተር። ይህም በተለይ በእናቶችና ህጻናት ጤና አገልግሎት አሰጣጥ ላይ ከፍተኛ ተጽዕኖ ፈጥሯል ብለዋል። የአማራ ክልል ሀምሳ በመቶ ስለ የሀምሳ በመቶ የአማራ ክልል ህዝብ ማለት ነው ከዚህ ውስጥ ደግሞ ሦስት ነጥብ ስድስት በመቶ የሚሆኑት እዛ አካባቢ ያለው ማህበረሰብ ነፍሰ ጡር ነው። ስለዚህ ይሄን በቀላሉ መንገድ መረዳት እንችላለን። ስለዚህ ከዛ ካለው ማህበረሰብ ሀምሳ በመቶ የሚሆነው የክልሉ ማህበረሰብ ጉዳት ውስጥ ከነበረ ሀምሳ በመቶ የሚሆነው የሕክምና አገልግሎት ተስተጓጉቶበታል። እነዚህ የነፍሰ ጡር እናቶች የሕክምና አገልግሎት የክትትል አገልግሎታቸው ተቋርጦባቸዋል። የወሊድ አገልግሎት የሚያስፈልጋቸው በየቀኑ በየሰዓቱ መውለድ የነበረባቸው እናቶች ጤና ተቋም ስለተዘጋ ወይም አገልግሎት ስላልሰጠ በመንገድም ይሁን ባሉበት ቦታ ሆነው እንዲወልዱ ተገደዋል። ዛሬ በባህር ዳር ከተማ ከሁሉም የአማራ ክልል አካባቢዎች የተውጣጡ የጤና ባለሙያዎች በተገኙበት የውይይት መድረክ ላይ ንግግር ያደረጉት የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ በክልሉ የወደሙ ተቋማትን በፍጥነት መልሶ ለማቋቋም ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍ እያደረገ መሆኑን ገልጸዋል። መደበኛ ክትባቶች ብዙ የተሰጠዋል ነበረን በእነዚያ ቦታዎች ላይ እንዲሁም ደግሞ እናቶች እና ተቋማት መጥቶ አገልግሎት እንዳያገኙ መንገድ ላይ እንዲወዱ ተደርጓል። ሌሎችም ደግሞ ለእናቶችና ለሕፃናት እንዲሁም ደግሞ ለስርዓተ ምግብ የሚደረጉ ድጋፎች የሚፈለገው ደረጃ እንዳይነት ተደርጓል። እሱንም ለማካካስ ሰፊ ጥረቶችን እያደረግን ቆይተናል። በቀጣይነትም የተለያዩ ዘመቻዎችን በማድረግ አሁንም የተጀመረ አለ፣ በተለይ ክትባት ላይ። እሱንም የምናስቀጥል እንደሆነ በዚህ ማንሳት ፈልጋለሁ። ክልሉ ከዚህ በፊት ከነበረበት የጤና ስርዓት በተሻለ መንገድ እስከሚቆም ድረስ ሻለ ድጋፍ እንደምናደርግ በዚህ ማንሳት ፈልጋለሁ። በአማራ ክልል ከጦርነቱ ጋር ተያይዞ የወደሙ የጤና ተቋማትን በተመለከተ በቅርቡ ጠቅለል ያለ ሪፖርት እንደሚቀርብ ከውይይቱ ለመረዳት ችለናል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር አመሰግናለሁ። አስቴር፣ አድማጮች ለምሽቱ ሴቶችና ቤተሰብ ሁለት ርዕሶች ነው የያዝነው። ተከታዩ ታዲያ ወደ አለም አቀፍ ጉዳይ ነው የሚወስደን። ኮቪድ-19 ወረርሽኝ በአፍሪካ ሀገሮችና የጤና ስርዓቶች ላይ ባሳደረው ጫና የተነሳ ገዳይ የሆኑት በሽታዎችን ለመከላከል የሚሰጡ መደበኛዎቹ የክትባት መርሃ ግብሮች ተሰናክለዋል ነው የሚለው። በዚህም ምክንያት በሽታዎቹ በአህጉሪቱ ዙሪያ እየተስፋፉ መሆናቸውን ገልጾ አስጠንቅቋል። የዓለሙ ጤና ድርጅትና ዩኒሴፍ በቅርቡ ባወጡት መግለጫም በአፍሪቃ ሀገሮች በተለይ ኩፍኝ የኩፍኝ ስርጭት ማሻቀቡ አሳሳቢ መሆኑን የጠቆሙት በጉዳዩ ዙሪያ የኢትዮጵያ የጤና ሚኒስቴር የእናቶችና ህጻናት ጤና ዲሬክተር ዶክተር መሰረት ዘላለምን ክትባቶች የማዳረሱን ስራ በተመለከተ የሰጡትን ማብራሪያ ያካተተ ዘገባ ለሴቶችና ቤተሰብ አዘጋጇ ቆንጅታየ እንዲያሰናብታለች። የዓለም የጤና ድርጅት የአፍሪካ ቢሮ የተላላፊና ተላላፊ ያልሆኑ በሽታዎች ዳይሬክተሩ ቤኒዶ ኢምፑማ የኮቪድ-19 ወረርሽኝ በሀገሮቹ የጤና ስርዓቶች አቅም ላይ የከበደ ጫና እንዳሳረፈ ገልጸዋል። በበርካታ የአፍሪካ አገሮች የመደበኛ ክትባቶች መርሃ ግብሮችን በማስተጓጎል መርሃ ግብሮቹ እንዲቋረጡ የግድ አድርጓል ብለዋል። በብዙ አስር ሚሊዮኖች የተቆጠሩ ዜጎች መደበኛ የበሽታ መከላከያ ክትባት አገልግሎት እንዳላገኙ፣ ያም የራሳቸውን ሕይወት አደጋ ላይ መጣል ብቻ ሳይሆን ገዳይ በሽታዎች እንዲያንሰራሩ ያደርጋል የሚል ስጋት መደቀኑን ነው የገለጹት። ለምሳሌም አሉ የዓለም የጤና ድርጅቱ የአፍሪካ ባለስልጣን በዚህ የአውሮፓ 2022 ዓ.ም ከጥር እስከ መጋቢት በነበረው ጊዜ በኩፍኝ የተያዙ 170000 ሰዎች ተመዝግበዋል። ካለፈው አመት ጋር ሲነጻጸር በ400 እጥፍ የሚበልጥ ነው። የዓለም የጤና ድርጅትና ዩኒሴፍ በቅርቡ ባወጡት ሪፖርትም በክትባት መከላከል የሚቻሉ በሽታዎች ማንሰራራት አደጋ መኖሩን አሳስበዋል። ለዚህ ምክንያቱ ባዓለም አቀፉ የኮቪድ-19 ጫና ሳቢያ የክትባቶች ተደራሽነት ይበልጡን በመዛባቱ እንደሆነ ገልጸዋል። የኩፍኝ ተያዦች ቁጥር ማሻቀብ በተለይ እንደሚያሳስባቸው ነው ሁለቱ ተቋማት የገለጹት። ባለፉት ሁለት ወራት በ79 ከመቶ ማሻቀቡን ጠቅሰዋል። የዓለም የጤና ድርጅቱ ባለሥልጣን ኢምፑማ ከ30 በላይ የአፍሪካ ሀገሮች ባለፈው ዓመት አጋማሽ ላይ ቢያንስ አንድ የመደበኛ ክትባት ማዳረሻ ዘመቻ መጀመራቸውን ገልጸዋል። ዘንድሮም ኢትዮጵያን ሶማሊያንና ደቡብ ሱዳንን ጨምሮ የኩፍኝ መከላከያ ዘመቻ መቀጠሉ መልካም ዜና ነው ሲሉ የደብሊዩ ኤችኦ የአፍሪካ ቢሮ የተላላፊና ተላላፊ ያልሆኑ በሽታዎች ክፍል ዳይሬክተሩ አስገንዝበዋል። በኢትዮጵያ የኮቪድ-19 ወረርሽኝን ከመከላከል ጎን ለጎን የኩፍኝ መከላከያ ክትባት ለማዳረስ የተደረገውን ጥረት የጤና ሚኒስቴር የእናቶች እና ሕጻናት ጤና ክፍል ዳይሬክተሯ ዶክተር መሰረት ዘላለም ሲገልጹ እንዲህ ብለዋል። በተለይ የኩፍኝ የመከላከያ ክትባት ቀድመን ኩፍኝ ሀገራችን ውስጥ ሳይከሰት በየሶስት አመቱ ዘመቻ እናከናውናለን። እንደ አጋጣሚ ሆኖ ሁለት ሺ አስራ ሁለት ዓመተ ምህረት የዘመቻ ፕሮግራም የምናከናውንበት የዝግጅት ምዕራፍ ላይ ነበርን። ኮቪድ 19 ዓለም አቀፍ ችግር ተከሰተ። ከዛ የማራዘም ነበረብን። ስለዚህ ያ ዘመቻ ሲራዘም መሀል ላይ በብዙ ክልሎች ላይ የተወሰነ ቁጥር የኩፍኝ ወረርሽኝ እንደተነሳ አመላካሽ ነገሮች ነበሩ። ለአስር ቀን የኮቪድን የመከላከል እርምጃ ከሱ ጎን ለጎን የኩፍኝ የመከላከያ ክትባት ዘመቻ አከናውነታል። እንግዲህ ያ ዘመቻ በጣም ውጤታማ ነበር ብዬ መግለጽ እፈልጋለሁ ምክንያቱም የተወሰኑ አመላካች ነገሮች ነበሩ። በሁሉም ክልል ብዙ የጤና ተቋማት አገልግሎት ለመስጠት ተስተጓጉሎ ነበረ። ሌላው ደግሞ ወላጆች በኮቪዱ ፍራቻ ምክንያት ልጆቻቸውን የመደበኛ የክትባት አገልግሎት እንዳያገኙ ያው ቤት ይዘቸው ተቀምጠዋል። ስለዚህ እነዚህ ነገሮች ሁሉ ተዳምረው ከፍተኛ የሆነ የወረርሽኝ ስጋት ስለነበረ ኮቪዱንም እየተከላከል አስራ ሁለት ሰኔ ወር ላይ አስራ አምስት ሚሊዮን የሚሆኑ የሀገራችን ህፃናቶች በኩፍኝ የመከላከያ ክትባት መድረስ ችለናል ማለት ነው። ትግራይ ነው ይጨመራል። ከዛ በኋላ ደግሞ ሀገራችን ውስጥ የተለያዩ ክስተቶች እንግዲህ ተከስተዋል። እንደሚታወቀው ያ ደግሞ ሲሆን፣ በተለይ የመደበኛ የጤና ፕሮግራም የተቋረጠባቸው አካባቢዎች ይኖራሉ። የተፈናቀሉ የህብረተሰብ ክፍሎች አሉ። ሲፈናቀሉ ደግሞ እናቶችና ሕጻናት ተፈናቅለው የሚገኙት ወይም ደግሞ ተጋናጭ የሚሆኑ እነሱ ናቸው። ስለዚህ እነሱም ደግሞ ተደራሽ ለማድረግ ሌሎችም መደበኛ አገልግሎቶች የተቋረጠባቸው አካባቢዎች ላይ በተንቀሳቃሽ የጤናና ና የስነ ምግብ ፕሮግራም የክትባትንም እንደዚሁ በመስጠት መድረስ ይችለናል። ሌላው ደግሞ ቀድመን ዘመቻ በማድረግ በተወሰነ ቦታ እንደዚህ ችግር በተከሰተባቸው አገልግሎት በተቋረጠባቸው አካባቢዎች ደግሞ ዘመቻዎችን የማድረግ ስራዎችን እንደዚሁ ሰርተናል። ባለፉት የካቲትና መጋቢት ወራትም ውስጥ በኦሮሚያ በደቡብ ክልል እንዲሁም በሶማሌ ክልል የኩፍኝ መቀስቀስ ሁኔታ በቅኝት በተደረሰባቸው አካባቢዎች ከግማሽ ሚሊዮን ለሚበልጡ ህጻናት ክትባቱ መሰጠቱን ዶክተር መሰረት ዘላለም አመልክተዋል። አድማጮች፣ የምሽቱ የመጨረሻ ዝግጅት ኢትዮጵያውያን በአሜሪካ ነው። በዓለም የሳይንስ መድረክ እውቅና ያላቸው ፕሮፌሰር ዘረሰናይ አለምሰገድ ናቸው እንግዳችን የሉሲ ልጅ እየተባለች የምትጠራው የሰላም ቅሬታ አካል ግኝትን አስመልክቶ የተደረገውን ጥናት የመሩት ፕሮፌሰር ዘረሰናይ አለምሰገድ በሺካጎ ዩኒቨርሲቲ ባዮሎጂካል አንትሮፖሎጂ መምህር እና የቅድመ ሰው ጥናት ተመራማሪ ናቸው። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው ያወያያቸው። እንሆ በመግቢያችን ላይ እንዳዳመጣችሁት የዛሬው እንግዳችን በዓለም የሳይንስ መድረክ እውቅ ተመራማሪ የሆኑት ፕሮፌሰር ዘረሰናይ አለም ሰገድ ናቸው። ፕሮፌሰር ዘረሰናይ በቅርቡ በቫቲካን የሚገኘው የዓለም ካቶሊክ ቤተ ክርስቲያን የበላይ ጠባቂነት የሚተዳደረው የዓለም ሳይንስ አካዳሚ በሮማው ሊቀጳጳስ ቋሚ አባል ሆነው ተመርጠዋል። ይህ የሳይንስን እድገት፣ ምርምርን ለማበረታታት የተቋቋመ ድርጅት ነው። ከተለያዩ የዓለም አገራት በተለያዩ መስኮች ከፍተኛ የምርምር ስራን ያበረከቱ እና ወደፊትም ሊያበረክቱ ይችላሉ የሚላቸውን ምርጥ ሳይንቲስቶች እየመረጠ በቋሚ አባልነት ይሰይማል። ከድረ ገጹ ላይ እንዳየሁት ዛሬ የምንነጋገረው በዚህ ቸውና እስከ ዛሬው አበርክቷቸው ዙሪያ ይሆናል። ፕሮፌሰሩ መጀመሪያ አሁን የት እንዳሉ እና በምን ስራ እንደተሰማሩ በመንገር ይጀምራሉ። ጤና ይስጥልኝ እንግዲህ የት ነው ያሉት አሁን? ከሱ ሊጀምር አመሰግናለሁ። ደረጃ አሁን ያለሁት ቺካጎ ነው። የምሰራውም የምሰራውም በሺካጎ ዩኒቨርሲቲ ፕሮፌሰር ነኝ። እዛ ያው አስተምራለው ምርምር የምሰራለው፣ እንግዲህ ይኸው ነው እንደ መግቢያ። ምንድን ነው የሚያስተምሩት? የማስተምረው ባዮሎጂካል አንትሮፖሎጂ ነው። በድምሩ ያው አንትሮፖሎጂ ማለት ነው። የእኔ ሙያዬ ደግሞ ፔሊዮ አንትሮፖሎጂ ይባላል። እሱም የቅድመ ሰው ጥናት ማለት ነው። እንግዲህ አሁን ቺካጎ ነው ያሉት። ቺካጎ ደግሞ እንደ አውሮፓ አቆጣጠር በ2015 እንደዚሁ ሌላ ለአሜሪካ የሳይንስ እና የጥበብ አካዳሚ እንደዚሁ ከስምንት አባላት ሳይንቲሊሮ ሳይንቲስቶች ጋር የተመረጡ መሆኑን ከዚህ በፊት አንብቤ ነው ታይምስ ላይ ይመስለኛል ያነበርኩት። ስለ ሱስ ምን ይነግሩናል? መጀመሪያ በ2012 የአሜሪካን አሶሲዬሽን ፎር አድቫንስመንት ኦፍ ሳይንስ የሚባል በሙያቸው ለሳይንስ ለየት ያለ አስተዋጽኦ ያደረጉ ሳይንቲስቶች የሚገቡበት ማህበር ነው። ከዛ የዛሬ ሁለት አመት ደግሞ ሁለት ሺ ሀያ አንድ አሜሪካን አካደሚ ፎር አርትስ ኤንድ ሳይንስስ የሚባለው ይሄ ደግሞ የሳይንስ ብቻ ሳይሆን በሙያቸው ኤክሰለንስ በአማርኛ የመጠቁ ብለህ አስቀምጠው፣ ለጊዜው እንደዛ ከሆነ ግን ኤክሰለንስ ያሳዩ ሰዎችን እስከነ ኦፕራ ዊንፍረም ጭምር በአርት ማለት ነው የሚገቡበት አካደሚ ነው። እንግዲህ ሁለቱም ጋር ማን እንደሚመርጥህም ማን እንደሚጠቁምህም አታውቅም። ያው ደብዳቤው ሲደርስህ ብቻ ነው የምታውቀው። እና የመጀመሪያው አሜሪካን አሶሲዬሽን ፎር አድቫንስመንት ኦፍ ሳይንስ፣ ሁለተኛው ደግሞ አሜሪካን አካደሚ ፎር አርትስ ንድ ሳይንስስ የሚባሉ አባል ነኝ ማለት ነው። እንግዲህ የአሜሪካን አሶሲዬሽን አካደሚ ኦፍ አርት ን ሳይንስስ ማለት ቤዚካሊ አሜሪካ እንደ ሀገር ሲጀመር ጀምሮ የተሰራና ከመጀመሪያዎቹ አባላቶች አንዱ ለምሳሌ ራሱ ፕሬዚደንት ጆርጅ ዋሽንግተን የመጀመሪያ አሜሪካ ፕሬዚደንት አባል የሆነበት ማለት ነው እና እንግዲህ ከወዲያ የምንመላ ይመስላል። ጥሩ እስቲ ወደ እሱ ምናልባት ጊዜ ካገኘ እንመጣለን። ምንድን ነው በዚህ በካቶሊክ ቤተክርስቲያን ስር ባለው በዚህ በሳይንስ አካዳሚ ስር የተሰየሙት ወይም ደግሞ የተመረጡት በቋሚነትም ነገር የሚል ነገር ያየው መሰለኝ እዛ እንትን ላይ እና እስኪ ስለሱ ምን እንደሆነ ይንገሩን። አዎ እንግዲህ የኛው ፖንቲፊካል አካደሚ ኦፍ ሳይንስስ ማለት በቫቲካን የሚገኘው በፖፕ ፍራንስስ የሚመራው የቫቲካን ቸርች ነው። እንግዲህ አካደሚው እዛ ውስጥ ነው ያለው። አንድ ነገር ማስገንዘብ ያለብን ምናልባት ቫቲካን ሲባል የሃይማኖት ቦታ ብቻ ሳይሆን የራሱ ባንክ የራሱ የራሱ አክቲቪቲዎች ያሉት እንዲሁም የራሱ አክቹሊ ስዊስ አርም ጋርድ የሚባል የራሱ ሁሉ ወታደር ያለው እንደ ሀገር አክት የሚያደርግ ቦታ ነው። እንግዲህ የሚመራው በፖፕ ነው። እዛ ውስጥ የፖንቲፊካል አካደሚ ኦፍ ሳይንስስ የሚባለው ከዓለም የተወጣጡ ሰማንያ ሰዎች አባል የሆኑበት እነዚህ ሰዎች ደግሞ በሳይንስቱ ዓለም ስራቸውን ሲሰሩ አበርክቷቸው ታይቶ ተመርጠው የሚገቡ ነው የሚገቡበት ነው። እንግዲህ ዋናው አላማው ምናልባት ቫቲካን ዋናው አላማው ሃይማኖታዊ ቢሆንም ከሳይንስ ጋር ካልተግባቡ ለኤግዚስተንሳቸውም ጥሩ እንዳልሆነ ይገባሉ ምክንያቱ ይገባቸዋል ምክንያቱም ሳይንስ ነው እንግዲህ ዓለምን የሚያስተዳድረው በብዙ መንገዱ እንደምናየው አሁን። ስለዚህ ዓለም በሳይንስ ደረጃ እየደርሳለች ብለው የተገኘን እውቀት ከሃይማኖታቸው ጋር አዋህደው እንዴት አድርገን ነው የእነሱን ምዕምናን የራሳቸውን ምዕምናን የምናስተዳድረው የምናግዘው የምንቆየው ብለው ያስባሉ ማለት ነው። ሲመርጡ ግን የዛ ሰው ሃይማኖት አይታይም የዛ ሰው ባክግራውንድ አይታይም። የሚታየው በሳይንስ ዓለም እያበረከተው ስራ ከፍ ያለ ነው ወይስ አይደለም የሚለው ብቻ ነው አይተው መልምለው የሚያስገቡት እና የአካደሚ እውቀት በሚ አዲስ እውቀት በሚመነጭበት ጊዜ ኮንፈረንስ እየተካሄደ እነሱም ሳይቀሩ እዛ ውስጥ ያሉ ጳጳሳትም ሳይቀሩ ቁጭ ብለው ያዳምጣሉ ሊያዳምጡትም ስለ ስተም ሳይንስ ሊሆን ይችላል ስለ ኤምብሪዮሎጂ ስለ ካንሰር ሊሆን ይችላል እኔ ስለማጥነው ስለ ሂመን ኤቮሉሽን ሊሆን ይችላል ሳይንስን በሳይንስነቱ ነው የሚያዩት ምክንያቱም ጥቅሙን ከፍ አድርገው ስለሚገነዘቡት ማለት ነው እንግዲህ የኛው ፖንቲፊካል አካደሚ ኦፍ ሳይንስስ የተመሰረተው በአስራ ስድስት ዜሮ ሶስት ነው እንግዲህ ከአራት መቶ ዓመት በፊት ከአምስት መቶ ዓመት በፊት ማለት ነው ደረጀንና እንግዳውን ፕሮፌሰር ዘረሰናይ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ መንግስት በኢትዮጵያ ምዕራብ ትግራይ በአማራ ባለስልጣናት አሁን ድረስ ቀጥሏል ያላቸውን የብሔር ማንነትን መሰረት ያደረጉ ጥቃቶች በእጅጉ የሚያሳስበው መሆኑን በድጋሚ የሚገልጽ መሆኑን ያስታውቃል። ከነዚህ ብዙዎቹ በሂውማን ራይትስ ዎችና በአምነስቲ ኢንተርናሽናል በሰነድ የተመዘገቡ ናቸው። በተለይም የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ በእነዚህ ሪፖርቶች የተመለከቱ ግኝቶች የዘር ማጽዳት ወደሚለው እያደጉ መሆናቸው አሳስበ ሆናል ብለዋል። አምነስቲ ኢንተርናሽናልና ሁማን ራይትስ ዋች በምዕራብ ትግራይ ዞን በአማራ ክልል አዲስ የተሾሙት አስተዳዳሪ የክልሉ ባለስልጣናትና የደህንነት ኃይሎች ጦርነቱ ከተጀመረበት እንደ ኤሮፓ አቆጣጠር ህዳር 2020 ጀምሮ የትግራይ ተወላጆች በሆኑ ሰላማዊ ሰዎች ላይ በክልሉ በሚካሄደው የዘር ማጽዳትና በሰብአዊነት ላይ በሚፈጸሙ ወንጀሎችና ጦር ወንጀሎች የተካሄዱ መሆኑን ደምድመዋል። ቃል አቀባዩ ኔድ ፕራይስ በምዕራብ ትግራይ በሺዎቹ የሚቆጠሩ የትግራይ ተወላጆች በዘፈቀደ እየተያዙ ለህይወታቸው አስጊ በሆነ ሁኔታ ይታሰራሉ። ሰዎቹ በአስቸኳይ እንዲለቀቁ እያሳሰብን፣ ዓለም አቀፍ ተመልካቾች እስር ቤቶቹን ሁኔታ እንዲመለከቱ አግባብ ያለው ስልጣን እንዲሰጣቸው እንጠይቃለን ብለዋል። ይህ አቋማችን እንደሆነ ጸንቶ ይቀጥላል ያሉት ሚስተር ፕራይስ ተአማኒ የሆነ ምርመራ ተደርጎ በየትኛውም ወገን ቢሆን ለተፈጸመው ግፍ ተጠያቂነት እንዲኖር እና ለቀውሱ ዘላቂ መፍትሄ እንዲኖር አሳስበዋል። የኢትዮጵያ መንግስትም በኢትዮጵያ ከተባበሩት መንግስታት የሰብዓዊ መብት ኮሚሽን ባለሙያዎች ጋር እንዲተባበር እናሳስባለንም ብለዋል። እየቀጠሉ ያሉት የግፍ ዘገባዎች ወታደራዊ ግጭቱ በአስቸኳይ እንዲቆሙ የሚያሳስቡ ናቸው። የዩናይትድ ስቴትስ መንግስት በኢትዮጵያ ግጭቱ እንዲቆም በኢትዮጵያ መንግስትና በትግራይ ክልል ባለስልጣናት መካከል የተገለጸውን ስምምነት እሱንም ተከትሎ ነፍስ አድን እርዳታ የጫነው የተሽከርካሪ ቡድን ከቦታው መድረስ መጀመሩን በደስታ ይቀበለዋል። ከስምምነቱ ተግባራዊነት ጋር ዩናይትድ ስቴትስ ሁሉም የግጭቱ ተዋናይ በሰላማዊ ሰዎች ላይ የሚያደርጉትን ጥቃት እንዲያቆሙ በድጋሚ ታሳስባለች። ዩናይትድ ስቴትስ የውጭ ኃይሎች ከኢትዮጵያ ለቀው እንዲወጡ እንዲሁም የአገር ውስጥ የደህንነት ኃይሎችን ከአጎራባች ክልሎች እንዲያስወጡ ድጋሚ ጥሪዋን ታቀርባለች ብለዋል ቃል አቀባዩ ኔድ ፕራይስ። ሁሉም ወገኖች የሚያስፈልገውን እርምጃ በመውሰድ የግጭቱን መቆም እንዲያረጋግጡ፣ ያልተገደበ የሰብአዊ ተደራሽነት እንዲኖር እንዲያደርጉ፣ በሁሉም ወገን የሚፈጸሙ የሰብአዊ መብቶች ጥሰቶችና ጥቃቶች ቆመው ኢትዮጵያ ውስጥ ያሉ ግጭቶች ሰላማዊ መፍትሄ እንዲያገኙ አሳስበዋል። የአሜሪካን የውጭ ፖሊሲ የሚያመላክተውን የዕለቱ ርዕሰ አንቀጽ ነበር አድማጮች የተከታተላችሁት። ቀደም ብሎ በቀረበው ኢትዮጵያን አሜሪካ ላይ እንግዳችን የነበሩት ዶክተር ዘረሰናይ አለም ሰገድ ጋር ደረጃ ያደረገው ቃለ ምልልስ አላበቃም። ውይይቱ በድረገጻችን ላይ ሙሉውን ታገኛላችሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1932 ሜትር ባንዶች ለምሽቱ ያሰናዳውን እዚህ ላይ አበቃ። ያስተናግድኳቸው አሉላ ከበደ ከተቀሩ ባልደረቦቻችን ጋር በዚህ ተሰናበትኩ። ሰላም ደህና ደሩ Thank